የመላ ኢትዮጵያ አንድነት ድርጅት መኢአድ በውስጥ ችግር ሲታመስ ነበር የሰነበተው። አንደኛው ክንፍ በፍርድ ቤት ሌላኛውን ክንፍ ማህተም እንዳይጠቀምበት ሲያግድ፣ ሌላኛው ደግሞ መልሶ የፍርድ እግዱን በፍርድ ቤት ሲያሽር በማኅበራዊ ድረገጾች ከዛሬ ጀምሮ ፕሬዚዳንት እኔ ነኝ ብሎ ሲያውጅ፣ ሌላኛው ክንፍ የለም የግል ሹፌር እንጂ የድርጅት አመራር አይደለህም ሲባባሉ ሲናቆሩ ሰንብቷል። ባለቀው ሳምንት መጨረሻ ግን የምርጫ ቦርድ ተወካይ ባለበት ህጋዊና ሰላማዊ የስልጣን ድክክብ አድርገናል፣ ስድስት የአመራር አባላትም ከድርጅቱ አባረናል ብለዋል። በድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ አዳነ ጥላሁን በጽሁፍ ከተነበበው መግለጫ የተወሰነውን ክፍል እናስደምጣችው እነሆ ከግንቦት 22 2008 እስከ ግንቦት 21 2008 ዓ.ም አራተኛ መደበኛ ጠቅላላ ጉባኤውን በማካሄድና ለሁለት ቀናት የዘለቀ ነጻ እና ዲሞክራሲያዊ ውይይት ካካሄደ በኋላ በፓርቲው ላይ ደባና ህገወጥ ተግባር የፈጸሙትን ግለሰቦች ሙሉ በሙሉ ከፓርቲ አባልነት አስወግዶ የቀድሞ ስራ አስፈጻሚ ኮሚቴ አባላትን በአዲስ ስራ አስፈጻሚ ኮሚቴ ተክቷል። ለፕሬዝዳንትነት አንደኛ አቶ አሰፋ ሀብተወልድ፣ ሁለተኛ አቶ ዋዳ ነጥላሁንና ሶስተኛ ዶክተር በዛ ደምሴ በጠቅላላ ጉባኤ አባላት ተጠቁመው በተራ ቁጥር አንድና ሁለት የተጠቀሱት እጩ ተወዳዳሪዎች በትግሉ ሂደት ውስጥ የነበራቸውንና ያላቸውን ተሞክሮ ለጠቅላላ ጉባኤ አባላቱ በዝርዝር ካቀረቡ በኋላ ለስልጣን ባለመጓጓት ከፍተኛ ልምድ አላቸው። ዶክተር በዛብደምሴ ፓርቲውን እንዲመሩ ለእርሳቸው ያላቸውን አክብሮትና ታማኝነት በመግለጽ ጠቅላላ ጉባኤተኛው ለእነርሱ የሚሰጣቸውን ድምፅ ለዶክተር በዛብደምሴ ብደምሴ እንዲሰጥላቸው በማሳሰብ ራሳቸውን ከምርጫ ተወዳዳሪነት በማግለላቸው በተራ ቁጥር ሶስት የተጠቀሱት ዶክተር በዛብደምሴ ብደምሴ የመኢአድ ፕሬዚዳንት ሆነው የፓርቲውን አጠቃላይ ተግባር እንዳከናወኑ በጠቅላላ ጉባኤ አባላት በሙሉ ድምፅ ተመርጠዋል። መኢአድ በውስጥ ቀውስ ሲቸገር ነበረና ችግሩ ምን ያህል ተፈቷል ትላላችሁ ተብሎ ከዶቸ ዘበለ ለቀረበ ጥያቄ አዲሱ የድርጅቱ ሊቀመንበር ዶክተር በዛብህ ደምሴ ተከታይን ብሏል። ችግራችንን ደግሞ ይሄ አሁን አዲስ አመራር ነው። ያለፈው አመራር የሄደበት ጉዳይም አለ አንዳንዶቻችን እናውቃለን፣ አንዳንዶቻችን አዲስ ስለሆን ይህንን ነገር ለመፍታት የምንችለው እኛ አሁን እዚህ ትግል ውስጥ ያለን ሰዎች ሕጉን እና ስነ ስርዓቱን አክብረን በህጋዊ መንገድ ምርጫ ቦርድ ያወጣውን ክራይቴሪያ በሙሉ አሟልተን የምንታገል ሰዎች ነን። ያንን የሚቀበሉ ሰዎች ከኛ ጋር ለመስራት ከፈለጉ ከዚህም በፊት እኮ አቶ አበባው በነበረበት ጊዜ አሁን እዚህ እየጮሁ ወይ በየቦታው የሚረብሹት ሰዎች እድል ተሰጥቷቸው ኮሚቴ ተቋቁሞ ከነሱ ጋር ለመነጋገርና ሰላማዊ ሆነው መጥተው ከእኛ ጋር እንዲታገሉ ብዙ ጥረት እኮ ተደርጓል። እነሱ በጉልበት እኛ መሪዎች ካልሆኑ፣ አሁንም ከስራ ጓደዎቼ ጋር ሆኜ ነገሮችን አይተን ያንን ክራይቴሪያ የሚያሟሉ ሆነው ከተገኙ ከእኛ ጋር የማይታገሉበት ምንም ምክንያት የለው ይሄ ነው እንግዲህ መፍትሄው። የቀድሞ የድርጅቱ ሊቀመንበር አቶ አበባው መሐሪ ስልጣናቸው በሰላም ማስረከባቸውንና በአዲሱ ካቢኔም እንዲካተሱ መደረጉን በመግለጫው ተጠቅሷል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም